በነ አቶ ጃዋር መሐመድ ሕክምና ላይ ፍርድ ቤት ያሳለፈው ውሳኔ ያልተፈጸመበትን ምክንያት ቀርበው እንዲያስረዱ ታዘው የነበሩት የቃሊቲ ማረሚያ ቤት አዛዥ ዛሬም ባለመቅረባቸው ከነገ በስቲያ ሐሙስ የካቲት 18 ታስረው እንዲቀርቡ ፌዴራል ከፍተኛ ፍርድ ቤት ትእዛዝ ሰጥቷል። በሌላ በኩል የጠቅላይ አቃቤ ሕግን ይግባኝ የተመለከተው ፌዴራል ጠቅላይ አቃቤ ሕግ የላንድማርክ ሆስፒታል የሐኪሞች ቡድን እነ አቶ ጃዋር መሐመድ ያሉበት ቃሊቲ ማረሚያ ቤት ሄዶ የህክምና አገልግሎት እንዲሰጥ ወስኗል። ሙክታር ጀማል ዝርዝሩን ይዘዋል። ፌዴራል ከፍተኛ ፍርድ ቤት በእነ አቶ ጀዋር መሐመድ ሕክምና ላይ አስተላልፈው የነበረው ውሳኔ ለምን እንዳልፈጸመ የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ አደሬ በአካል ቀርበው መልስ እንዲሰጡ አዞ የነበረ ቢሆንም አዛዡ ዛሬም ባለመቅረባቸው ከነገ በስቲያ የካቲት 18 2013 ታስረው እንዲቀርቡ አዟል። በሌላ በኩል ደግሞ ውሳኔው ለምን እንዳልተፈጸመ የኢትዮጵያ ማረሚያ ቤቶች ዋና ኮሚሽነር ችሎት ፊት ቀርበው ማብራሪያ እንዲሰጡ ተወስኗል። በሌላ ችሎት የፌዴራል ጠቅላይ አቃቤ ሕግ በእነ አቶ ጀዋር መሐመድ የሕክምና ሁኔታ ላይ ያቀረበውን አቤቶታ መሰረት በማድረግ ዛሬ ውሳኔ የሰጠው የፌዴራሉ ጠቅላይ ፍርድ ቤት ባለፈው ቀጠሮ በተደረገው የግራቀኙ ክርክር ላይ ብያኔ ሰጥቷል። ጠቅላይ አቃቢ ሕግ በበታች ፍርድ ቤት የተላለፈውን ውሳኔ በመቃወም የተከሳሾችን በግል መታከም የእኩልነትን መርህ ይጥሳል የማረሚያ ቤቱን ማቋቋሚያ አዋጅና ማንዴላ ሕግ ተብሎ የሚጠራውን ዓለም አቀፍ ሕግንም የተከተለ አይደለም በማለት ያቀረበውን መሟገቻ ፍርድ ቤቱ ውድቅ አድርጓል። ድንጋጌዎቹ ለእስረኞቹ ህክምና ማቅረብ ዝቅተኛ የመንግስት ግዴታ መሆኑን እንጂ እስረኞች እንዲጠቀሙ አያስገድድም ብሏል። ጠቅላይ ፍርድ ቤት በሌላ በኩል አንድ ሰው በፈለገው የጤና ባለሙያ ብቻ የመታከም መብት አለውም ብሏል። በሌላ የመከራከሪያ ነጥብ ተከሳሾች በግል እንዲታከሙ ፍርድ ቤት የወሰነው ከአምስት ወራት በፊት መሆኑን በመጥቀስ የጠቅላይ አቃቢ ሕግ ይግባኝ በጊዜ ይርጋ ውድቅ እንዲሆንላቸው የተከሳሾች ጠበቆች የጠየቁትን በተመለከተ ጠቅላይ ፍርድ ቤት ውድቅ አድርጎታል። በተከሳሾቹ የህክምና ጉዳይ ላይ ጠቅላይ አቃቢ ሕግ ያነሳውን የጸጥታና የደህንነት ስጋት በተመለከተ የእስረኞች ወደ ላንድማርክ ሆስፒታል ሄደው መታከም ካለው ነባራዊ የጸጥታ ሁኔታ ጋር የደህንነት ችግር ሊፈጥር ይችላል የሚለውን ስጋት በማጤን እንዲሁም እስረኞች በፈለጉት ሰው የመታከም መብታቸውንም ለመጠበቅ የላንድማርክ ሆስፒታል የሐኪም ቡድን እስረኞቹ ያሉበት ቃሊት እስር ቤት ሄዶ እንዲያክማቸው ጠቅላይ ፍርድ ቤት ውሳኔ ሰጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።